ኤርትራ ራሷን የቻለች ሀገር ከሆነች ዛሬ 20 ዓመት ሞላት። ስለ ሃያ ዓመታቱ የነጻነት ጊዜ ዶክተር በረሃ ሀብተ ጊዮርጊስና አቶ ረዘነ ሀብተ የየራሳቸውን ግምገማ ሰጥተዋል። ዶክተር በረሃ ሀብተ ጊዮርጊስ በዩናይትድ ስቴትስ ኒው ጀርሲ ግዛት ሮዋን ዩኒቨርሲቲ የቢዝነስ ማርኬቲንግ ምርምር ክፍል ፕሮፌሰር ናቸው። ኢትዮጵያ በነበሩበት ጊዜ ደግሞ የሀገሪቱ የንግድ ምክር ቤት ዋና ጸሐፊ ሆነው እንደሰሩና በትንባሀው ሞኖፖልም ዋና ስራ አስኪያጅ ሆነው እንዳገለገሉ ገልጸውልናል። አቶ ረዘነ ሀብተ ደግሞ የዋሽንግተን ዲሲ ነዋሪ ሲሆኑ ጄኔራል አካውንታቢሊቲ ወይም ጠቅላላ ተጠያቂነት በተባለ የፌዴራል መንግስት መስሪያ ቤት ውስጥ ይሰራሉ። በፖለቲካል ሳይንስና በቢዝነስ አስተዳደር ማስተርስ ዲግሪ ያላቸው አዳነች ፍሳሐዬ ፕሮፌሰር ብርሃንና አቶ ረዘነን አነጋግራ ያጠናቀረችው ፕሮግራም አለ ቀጥሎ ይቀርባል። ኤርትራ እንደ አውሮፓ አቆጣጠር ግንቦት 25 ቀን 1991 ዓ ም እንደ ነጻ ሀገር ራስዋን ማስተዳደር ብትጀምርም ሬፈረንደም ማለት ህዝበ ውሳኔ አካሄዳ በኦፊስል ሉዓላዊት ሀገር የሆነችው እንደ አውሮፓ አቆጣጠር ግንቦት 25 ቀን 1993 ዓ ም እንደነበር ይታወሳል። ዶክተር በርህ ሀብተ ጊዮርጊስ በ20 ዓመታት የኤርትራ ነጻነት ጊዜ ተገኙ ያሏቸውን ስኬቶች ዘርዝረዋል። በመጀመሪያ መታየት ያለበት የህዝቡ ሁኔታ ድሮ ከነበረበት የመንፈስ ጭንቀት፣ የሰላም ማጣት፣ ለደህንነቱ ምንም ዋስትና አለመኖሩ ምናልባት በደርግ ጊዜ በአብዛኛው የኢትዮጵያ ህዝብም እንደዛ አይነት እጣ ቢዳረስም ኤርትራ ውስጥ ግን በጣም የከፋ ነበር እና ያ ሁሉ ቀርቶ በሰላም መውጣት መግባቱ፣ በሰላም መኖር መቻሉ አንድ ትልቅ ፎይታ ነው ለህዝቡ። ከዛም ቀጥሎ ኤርትራ በብዙ የተለያዩ ህብረተሰቦች ወይም ብሔረሰቦች እና ሃይማኖት ያላት አገር እንደመሆኗ መጠን እነሱ ደግሞ በስምምነት በሰላም መኖር መቻላቸው ጦርነት ማሸነፍ ብቻ ሳይሆን በሰላም መኖር መቻልም ህዝቡ መካከል ትልቅ ስጦታ ነውና በዚሁም ጥሩ እርምጃ ነው ያደረጉት። በትምህርትና በጤና ጥበቃ ረገድም ኤርትራ ጥሩ ውጤት አግኝታለች ይላሉ ፕሮፌሰር በርሀ ድሮ ከነበረው የሌትረሴ ወይ የመሀይምነት ደረጃ በጣም ዝቅ ብሎ የመማር ችሎታው ግን ወይ የተማረ ሰው ብዛት በጣም ከፍ ያለበት ደረጃ ላይ ደርሰዋል በህክምና በኩልም በተለይ በሰፊው ህዝብ ላይ የተዘረጋው የጤና ማዕከሎች እና የጤና ትምህርት እንዲሁም መከላከያ በህክምና ብቻ ሳይሆን በመከላከል ለነወባ የመሳሰሉ በሽታዎች ለማጥፋት ኦልሞስት ተቃርበዋል እና ብዙ እድገቶች አሳይተዋል በቁጠባ በኩልም ምናልባት ሊደረግ እንደሚገባው እና እንደሚቻለው ላይራመድ ይችላል ግን በመጠኑ በኢንዱስትሪ መልክም መጠነኛ እንቅስቃሴ አድርገዋል የሚጠበቀው እንግዲህ ከአሁን በኋላ ያለው የታመቀው ሀይል ወደፊት በሚንቀሳቀስበት ጊዜ እጁ በሚዘረጋበት ጊዜ እድገቱ በጣም ከፍ ያለው ይሆናል የሚል እምነት ነው ያለው አቶ ረዘነ ሀብተ ግን ሀያ አመታቱን የነጻነት ጊዜ በሚመለከት ፕሮፌሰር በርሀ ካሉት ለየት ያለ አመለካከት አላቸው ሀያ አመታት የአንድ ሰው ፈላጅ ቆራጭ አገዛዝ የኤርትራን ህዝብ እንደፈለገው በመፍለጥና በመቁረጥ ያለፈ የጥፋትና የግፍ ሂደት ነው ብዬ የማየው የኤርትራ ህዝብ ሰብአዊ መብቱ ሁሉም ተገድቧል ሀሳቡን በነጻ የመግለጽ የመደራጀት የመሰብሰብ ዜጋ በመረጠው ስፍራ የመኖር የሚፈልገውን እምነት የመከተልእና እምነቶችን በነጻነት የማስተላለፍ ማንኛውም ዜጋ ያለ ፍርድ ቤት ትእዛዝ ያለ መያዝና መኖሪያ ቤቱ ያለ መፈተሽ ሰርቶ የመኖር የንብረት ባለቤት የመሆን እንዲሁም የስልጣን ባለቤትነቱን ለማረጋገጥ የመምረጥ የመመረጥና መብት ነጻነት የሌለው ህዝብ ነው። ባጭሩ የ ሀያ ሁለት አመቱ ውጤት ይህን ይመስላል ብዬ ነው የማየው። ዶክተር በርሀ በአሁኑ ጊዜ የኤርትራ ሕዝብ ከመንፈስ ጭንቀት ወጥቶ በሰላም ለመውጣትና ለመግባት ችለዋል ብለዋል። ግን በሌላ በኩል የሚታየው ደግሞ በጣም ከባድ ሁኔታ እንዳለ ነጻነት እንደሌለ ማለት የግለሰብ ነጻነትም ሆነ በአጠቃላይ የህዝቡ ነጻነት እንደ ልቡ መግባት መውጣት የሚችልበት እንደሌለ ነው የሚነገረው። ለዚህም ማሳያ የሚሆነው እንደሚታወቀው በብዙ ሺህ የሚቆጠሩ ኤርትራውያን አንዳንድ የረድኤት ድርጅቶች እና የሰብአዊ መብት ድርጅቶች እንደሚሉት በሺ በየወሩ የሚቆጠሩ ወይም ከዛ በላይ ኢትዮጵያ ይገባሉ፣ ሱዳን ይገባሉ፣ ጅቡቲ ይገባሉ፣ ሌላም ቦታ ይሄዳሉ። የእነዚህ ወንጀለኞች እንደነ ሲናይ በረሃ የመሳሰሉ የወንጀለኞች ሰለባና ጉዳተኞች የሚሆንበት ሁኔታ አለ። ለምን ይህን እያወቃችሁ ለምን ወጣችሁ ሲባል ለእኛ ያው ነው፣ ኤርትራም እንደዛ ነው፣ ከባድ ሁኔታ ነው ያለ ነው ያው ነው የሚሉበት ሁኔታ ላይ ነው ያለው እና እነዚያ የሚሰደዱ ሰዎች ደግሞ ወጣቶች በውትድርና በመሰላቸት ብቻ ሳይሆን የተማሩ አብዛኛውን እድሜያቸውን በትግል ሁሉ ያሳለፉ በእድሜም የገፉ ሳይቀሩ ነው የሚወጡት ያሉት እና እርስዎ አሁን ያሉት በሰላም መውጣትና መግባት የሚሉት አሁን ከዘረዘርኳቸው ጋር እንዴት ያስታረቁታል? እርግጥ ውትድርና በመኖሩ ወይ በተለያየ ምክንያት ወጣቱ ወደ ውጭ የሚሄድ እንትኑ ዝንባሌው ከፍ ያለ ይሆናል። ይሄ ግን የዓለም ዜና ድርጅቶች እንደሚያወሩት ሳይሆን በጠቅላላው ደግሞ ከትልቁ ስዕል ጋር አብሮ ማየት ያስፈልጋል። በዓለም ደረጃ አሁን የወሰድን እንደሆነ እኔ ወደ ውጭ የሚሄዱት ሰዎች እነሱ ሁኔታ ለማሳነስ ወይም ትሪቪያላይዝ ለማድረግ ሳይሆን የስደተኛ ሁኔታ በዓለም ደረጃ ያየነው እንደሆነ በአሁኑ ጊዜ በጥናት የተገኘው አስራ አምስት እስከ ስልሳ አራት አመት እድሜ ያለው የዓለም ህዝብ አስራ አራት አስራ አምስት ከመቶ ወደ ውጭ መሄድ ይፈልጋል። ሌላ ሀገር መሄድ ይፈልጋል። ከዚህ ውስጥ ሰላሳ በመቶ አፍሪካውያኖች ናቸው እና ይሄ ወደ ሁለት መቶ ሚሊዮን የሚሆኑ አፍሪካውያኖች ከሀገራቸው መሰደድ ይፈልጋሉ። ወደ ኤውሮፓ፣ ወደ አሜሪካ የመሄድ ቴንደንሲው በጣም ወይ ፍላጎት ከፍ ያለ ነው እና ትንሽ ምክንያት ነው የሚፈልገው ወደዛው ለመሄድ። ድሮ ሲወራ ውትድርና ነው እንደዚህ ያደረጋቸው ይባል ነበር። ሜዲካል ስኩል የሚማረው ትምህርቱን ጥሎ ወደ አሜሪካን ሲሄድና ወደ ቦዘኔነት ተራ ሲገባ ምን ይባላል? የመሀንዲስነት ትምህርት እዚህ መጥቶ እንኳን እንደዛ አይነት ትምህርት ቤት ለመግባትና ደጃፉም ጠራጊ ካልሆነ በስተቀር እንደዛ አይነት እድል አያገኘው እና ያለው ሁኔታ ጠለቅ ባለ መንገድ ማየት ያስፈልጋል። እርግጥ ለዚሁ ምክንያት ሊሆኑ የሚችሉት ሁኔታዎች አሉ። እነሱም ጊዜው ሲፈቅድ እንደሚታረሙ ተስፋ አድርጋለኝ ምክንያት የሆኑም አሉ ብለው ነበርና እነሱን ቢጠቅሱልኝ ባለፉት ሰላሳ አርባ ዓመታት በተለያየ ምክንያት በተለይ የጦርነት ምክንያት ወደ ሱዳን፣ አረብ ሀገር፣ አውሮፓ፣ አሜሪካ የተሰደደ ብዙ ሰው አለ። እነዚህ ሰዎች ወደ አገር ቤት ሲመለሱ ወይም ስንመለስ ትንሽ የተሻለ የኑሮ እድል እንዳለን ነው የሚታየው። እርግጥ ነው ደግሞ አሜሪካን ሀገር የሚኖረውና አፍሪካ ውስጥ የሚኖረው አንድ ሊሆን አይችልም። ለካ ውጭ አገር ሄዶ ነው ሰው የሚያልፍለት፣ ሊያልፍለት ይችላል የሚል ምሳሌነት አለ። ከዛ ቀጥሎ ደግሞ የጦርነቱ ሁኔታ ባስከተለው ከዛም በኋላ ነው ዲቨሎፕ ባደረገው ሁኔታ የኢትዮጵያ መንግስት የኤርትራ የወታደራዊ ሀይል ምንጭ የሆነውን ወጣቱን ለማዳከም አገር ጥሎ እንዲኮበልል የማድረግ ቴንደንስ ነበር። ሌሎቹም አገሮች ኢትዮጵያን የሚደግፉ ታላላቅ አገሮች ኤርትራን ለማዳከም በሜይን ሶርስ ተዋጊ ሀይሉ የኤርትራ ወጣቱ ስለሆነ ወጣቱ ከሀገር ውጭ እንዲወጣ ከተደረገ እንዲሰደድ ከተደረገ የኤርትራ መከላከያ ሰራዊት ይዳከማል፣ በቀላሉ ሊሸነፍ ይችላል የሚል ነው። ከዛም አልፎ እዚህ ቪዛ ሊሰጣችሁ አይችልም፣ ውጭ ሀገር ሄዳችሁ፣ ሱዳን ሄዳችሁ፣ ኢትዮጵያ ሄዳችሁ፣ ሌላ ሀገር ሄዳችሁ ከጠየቃችሁ ግን በቀላሉ ቪዛ ታገኛላችሁ የተባለው ደግሞ ይህም እንደ አትራክሽን ይጠቀሙበት ነበር እና የእነዚህ ሁሉ ነገሮች ኮምቢኔሽን ነው የሚቀበለው አገር ካለ ቪዛ የሚፈልግ አገር ከሆነ የሚሄደውና ቪዛ ካገኘ በነጻ መውጣት ይችላል ተብሎ ቢከፈት ያኔ እነዛ አሁን ኑልን እያሉ የሚቀበሉትና የሚያባብሉት ሀገሮች በራቸውን ይዘጋሉ። አቶ ረዘነ በበኩላቸው ኤርትራውያን ከሀገራቸው የሚሰደዱት ኢትዮጵያና አጋሮቿ ሀገሮች ኤርትራን ለማዳከም ባላቸው አላማ ስለሚያባብሏቸው ነው የሚለውን አባባል አይቀበሉም። ይሄ ትክክል አይደለም። በብዙ ሺህ የሚቆጠሩ የኤርትራውያን ወገኖቻችን በተለይ ወጣቱ የፈላጭ ቆራጭ ጭቆና፣ የአፈና አገዛዝ ምክንያት ስለሆነበት አገር እየጣለ እየወጣ ነው። ባህር ስሻገር በአደጋ ላይ እየወደቀ ነው። በአሁኑ ሰዓትም በሺዎች የሚቆጠሩ ኤርትራኖች በሲናይ በረሃ እያለቁና እየተገደሉ ነው ያሉት እና ይሄ የስደት ምክንያቱ ኤርትራ ውስጥ ያለው የስርዓት ችግር ነው እንጂ የሌላ አገሮች ችግር አይደለም። ኤርትራ ውስጥ ሀያ ዓመታት ሙሉ ምርጫ የሚባል ነገር ተካሂዶ አያውቅም። በነጻነት ትግሉ ወቅት መሪ የነበሩት አቶ ኢሳያስ አፈወርቂ ናቸው። አሁንም ፕሬዚዳንቱ እሳቸው ናቸውና ለምን እንደዛ ሆነ ለሚለው ጥያቄ ዶክተር በርሀ የመሸጋገሪያ ጊዜ በመሆኑ ነው ይላሉ። እንደ ትራንዚሽን አድርጌ ነው መወስደው። ይሄ ፐርማነንት ስቴጅ አይደለም። በአይኒ ሚኒስ እና መሸጋገሪያ ነው ሀያ ዓመት ሙሉ አሜሪካን ሀገር እኳ አስራ ሶስት እና አስራ አምስት ዓመት ፈጅተዋል ኮ የአሜሪካን አገር በጣም የሰለጠነና ሌላ ደረጃ ላይ ያለ ህዝብ እና መሸጋገሪያ፣ ሁልጊዜ እንደ የአገሩ ሁኔታ የራሱ መንገድ አለው። እዚህ ላይ ፐርሰናሊቲዎቹ እዛ ያሉት ሰዎችም በስዕሉ ላይ ይገባሉ። ከእነሱ ውጭ ሊሆን አይችልም። እንትሉን እና ኤርትራም አሁን ያለችበት ብንወድም ብንጥላም መሸጋገሪያ ደረጃ ነው። አቶ ረዘነ ግን ኤርትራ ውስጥ ስርዓት ስለሌለ ነው ብለዋል። በኤርትራ ውስጥ ስርዓት የለም። ኢሳያስ የፈለገውን ማድረግ ይችላል። ኢሳይያስን ቻለንጅ የሚያደርግ ምንም አይነት ፍጡሩም ኤርትራ ውስጥ አለ ብሎ መናገር በጣም አስቸጋሪ ነው። ኤርትራ ውስጥ ከኢሳይያስ በስተቀር ስለ ፖለቲካ ራዕይ ያለውና ሀሳቡን የሚገልጽ ማንም አካል እንደሌለ ነው የሚታወቀው። የኤርትራ ህገ መንግስት ከተጻፈ ዓመታት ያለፉ ቢሆንም እስካሁን ባለው ጊዜ በተግባር ላይ እንዳልዋለ የሚታወቅ ነው። ዶክተር በርሀ የህገ መንግስቱ በተግባር ላይ መዋል ወሳኝ እንደሆነ ገልጸው ለምን በተግባር ላይ እንዳልዋለ? የማውቀው ነገር የለም ብለዋል። አቶ ረዘነ ግን ፕሬዚደንት ኢሳያስ ከህገ መንግስት በላይ ስለሆኑ ነው ሲሉ አስገንዝበዋል። ህገ መንግስት በተግባር የሚውል ከሆነ ኢሳያስ ስልጣን ውስጥ መቆየት አይችልም። እና ኢሳያስ በኮንስቲቱሽን የሚመራ ሰው አይደለም። ኢሳያስ ከኮንስቲቱሽን በላይ ነው። ኢሳያስ ከሀገር በላይም ነው። ኢሳያስ ራሱ ኤርትራ ነው። ከኤርትራ በላይ ነው። ከኤርትራ ህዝብ በላይም ነው እና በህግ አገርን ማስተዳደር የሚፈቅድ ሰው አይደለም። ስልጣን ውስጥ እስካለ ድረስ ኤርትራ ውስጥ በብዙ ሺዎች የሚቆጠሩ የፖለቲካ እስረኞች እንዳሉ የሰብአዊ መብት ቡድኖች እንደሚገልጹ የሚታወስ ነው። ዶክተር በርሀ ስለዚህ ጉዳይ ሲናገሩ፣ እኔ በግሌ የማውቃቸው ጥቂት እስረኞች ይኖሩ ይሆናል፣ በአጠቃላይ ግን ስለ እስረኞች ጉዳይ ብዙም ማውቀው ነገር የለም ብለዋል። አቶ ረዘነ በበኩላቸው ኤርትራ ውስጥ ጨካኝ ስርዓት ስላለ ነው ይላሉ። የኢሳያስ ስርዓት በጣም ጨካኝ የሆነ ስርዓት ነው። እኔ እስከማውቀው ድረስ አብዛኛዎቹ የታሰሩት የፖለቲካ ሰዎች ግማሾቹ ሙተዋል፣ ግማሾቹ ደግሞ በበሽታ እየተጠቁ ነው ያሉት። ኤርትራ ውስጥ የማንም ሰው መብት የለም። ቅድም አስቀድሜ እንደ ጠቀስኩት መብቶቹ ተቀምተዋል። ህዝቡ ልክ እንደ እንስሳ የተባለውን እየሰራ ነው ያለው እና እስረኞቹ በጣም የሚያሳዝን ነው። ግማሾቹ ለራሳቸው በሰላሳ አመት የትግል በረሃ ውስጥ ያረጁና ትልልቅ የትግል ስራዎች የሰሩ ሰዎች ናቸው። እና በቃ የሚያስገርም ነገር ነው ይሄ አይነት ግፍ በሚሰራበት አገር ነው እንግዲህ። አንዳንዶቹ ኤርትራ ውስጥ ዲሞክራሲ አለ፣ ኤርትራ ውስጥ ፍትሕ አለ፣ ኤርትራ ውስጥ መብት አለ እየተባለ የሚነገረው በጣም የሚያሳፍር ነው። በጣም የኤርትራው ፕሬዚደንት ኢሳያስ አፈወርቂ ሰው ናቸው ና አንድ ነገር ቢሆኑ እሳቸውን ተክቶ ሀገር ሊመራ የሚችል የሚታወቅ አካል ስለ አለመኖሩ ጉዳይ ሀሳባቸውን እንዲሰጡ የተጠየቁት ዶክተር በርሀ ችግር አይኖረውም ይላሉ። ማወቅ አለብን፣ ህዝባዊ ግንባር ማለት ጦርነት ሲዋጋ የነበረ ነው። መዋቅሩ ምናምንም በዛው ሪፍሌክት የሚያደርጉ በብዛት የወታደር ሁኔታውን ነው እና ኢትስ ሞር ላይክ ሚሊታሪ ኦርጋናይዜሽን ሚሊታሪ ላይ ደግሞ የምናውቀው ምንድን ነው? አዛዥ ሞተ እንደሆነ ምክትሉ ነው ተነስቶ የሚሄደው። ወይ ደግሞ እስከታች ድረስ ያለው አላቸው ባሰላለፋቸው ከእነሱ መካከል ነው የሚወጣው እና እኔ ችግር አይታየኝም። በዚህ በኩል ኦርጋናይዜሽኑ በጣም ስትራክቸርድ የሆነ ሀይሊ ኦርጋናይዝ የሆነ አካል ስለሆነ ለብዙ አመት ደግሞ አብረው የኖሩ ስለሆኑ ታጋዮቹ እነሱ ናቸው መንግስት ላይ ያሉት ሰው ማዕከላቸው አንዱ ሁለቱ ይወጣሉ ብዬ ነው ማምነው። አቶ ረዘነ በበኩላቸው ተቃዋሚው ሀይል ሊተካቸው ይችላል የሚል እምነት አላቸው። የኤርትራ ተቃዋሚ ሀይሎች አሉ። የኤርትራ ተቃዋሚ ሀይሎች ኢሳያስን የመተካት ችሎታ አላቸው ብዬ ነው ማምነው በበኩሌ ማለት ነው። ግን ሁኔታው በቀላሉ የሚታይም አይደለም። ምክንያቱ ሶማሌዎች ሰይድ ባሬ በታትኗቸው ነው የሄደው። ኢሳይያስም እኛም በታትኖ የመሄድ ፍላጎት ነው ያለው። አሁን እንደማየው ግን የኤርትራን ኦፖዚሽን ትክክል ይሆናሉ ብዬ አምናሉ ይ በበኩል ግን የኤርትራ ተቃዋሚዎች በኤርትራ ህዝብ ዘንድ ምን ያህል ተቀባይነት ይኖራቸዋል? ውስጥ ያለው እንግዲህ መብት ስለሌለው ስለ ተቃዋሚው ምንም ማለት አይችልም። ግን እኛ እንደምናየው እና እንደምንከታተለው እንደምንሰማው ለውጥ የሚፈልግ ህዝብ መሆኑን በደንብ አውቀናል ማለት ነው። እና ተቃዋሚውን በኢሳይያስ በኩል የሚደረገውን ፕሮፓጋንዳ አሁን ባለፉት ሶስት አራት አመቶች ህዝቦቹ እያወቁትና ተቃዋሚው ራሱ እውነተኛ የሆነ ለውጥ የሚያመጣ መሆኑን እየገባቸው መሄዱን እኛ ባለን ኢንፎርሜሽን ነገሮችን እያወቅናቸው ሂደናል። በመጨረሻም ዶክተር በርሃ ሀብተ ጊዮርጊስ በአካባቢው ሰላም ኖሮ ኢትዮጵያና ኤርትራ በመልካም ጉርብትና እንዲኖርና የሁለቱም ሀገሮች ህዝቦች ወዳጅነት ወደ ድሮ እንዲመለስ ያላቸውን ምኞት ገልጸዋል።